Of America, <laughs> the yeah, yeah, America Dims, Radio taberno. What worries me the most is that with the funding gaps which we face looming into, into the future. በጣም የሚያስጨንቀኝ ነገር ያጋጠመን የገንዘብ እጥረት አሁን ካለው ከሕዝቡ የተጋላጭነት ደረጃ ጋር ተዳምሮ ያለው ገንዘብ ካለቀ እንደ አውሮፓውያን ዘመን አቆጣጠር በ2016 አጋማሽ የሚከተለው ሁኔታ አስከፊ መሆኑ ነው። የዓለም የምግብ ፕሮግራም የኢትዮጵያ ዲሬክተር ጃን አሊ ናቸው። በኢትዮጵያ ያለደረሰው ድርቅ የእርዳታው ገንዘብ በጊዜው ካልደረሰ ከረሃብ የከፋ ሁኔታ ሊከሰት እንደሚችል ካስጠነቀቁበት ቃል የተወሰደ ነው። ዝርዝሩን በዕለቱ አብይ ረስ ይዘናል። በኦሮሚያ የተቀሰቀሱትን የተቃውሞ እንቅስቃሴዎች ተከትሎ የተነሱ የሕዝብ ችግሮች እስኪፈቱ ድረስ መንግስት የፖለቲካ ምህዳሩን መክፈት የሲቪል ማህበራት የተቋቋሙባቸውን ሚና እንዲጫወቱና ና የጸጥታ ኃይሎችን ማዕከል ያደረገ ምላሽ ከመስጠት መቆጠብ አለበት ሲሉ ከኢትዮጵያ ባለስልጣናት ጋር አዲስ አበባ ላይ የተወያዩት የዩናይት ስቴትሱ የዲሞክራሲ ሰብአዊ መብትና የስራ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቶም ማሊኖስኪ ተናግረዋል። በዚህም ላይ በዜና መጽሔት ክፍለ ጊዜ ተጨማሪ ዘገባ ይዘናል። ለምሽቱ ካሉት ዜናዎች ውስጥ ደግሞ በያዝነው ሳምንት በዚህ በዋሽንግተን ይካሄዳል የተባለው የኒውክሌር ጥበቃ የመሪዎች ጉባኤ ለመጀመሪያ ጊዜ ለኒውክሌር ግንባታ የሚያገለግሉ ቁሳቁሶች እንደ እስላማዊ መንግስት ባሉ ድርጅቶች እጅ እንዳይገቡ ማረጋገጥ በሚቻልበት መንገድ ላይ የሚወያይ ልዩ ስብሰባን አካሂዶ አካቶ ይካሄዳል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ታጣቂዎች ሁለት የቱርክ ተወላጆችን ጨምሮ አራት ሰዎችን በዛሬ ዕለት ገደሉ የሚለው ሌላ ርዕሰ ወሬያችን ነው። ሌሎችም ዜናዎች አሉን። በርከት ያሉ ሌሎች ዘገባዎችና ቅንብሮችም አሉን። አድማጮች ጤና ስትል፣ እንደምን አመሻችሁ። የዛሬ ረቡዕ መጋቢት 21 2008 ዓ.ም አስተናጋጆች አሉላ ከበልና ቆንጂት ታየነን ከአቀናባሪያችን ከንጉሱ ታምሬና ከስርጭት መሐንዲሱ ከከርትስ ቫይንም ጋር እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛችኋለን። በቅድሚያ ግን የሰዓቱን የዓለም ዜና በዚህ በያዝነው ሳምንት ዋሽንግተን ውስጥ ይካሄዳል የተባለው የኒውክሌየር ጥበቃ የመሪዎች ጉባኤ ለመጀመሪያ ጊዜ ለኒውክሌየር ግንባታ የሚያገለግሉ ቁሳቁሶች እንደ እስላማዊ መንግስት ባሉ አሸባሪ ድርጅቶች እጅ እንዳይገቡ ማረጋገጥ በሚቻልበት መንገድ ላይ የሚወያይ ልዩ ስብሰባን እንደሚያካትት ተነግሯል። በዘንድሮው የመሪዎች ጉባኤ ከሀምሳ በላይ ሀገሮች የሚመጡ ልዑካን የኒውክሌየር ጦር መሳሪያ ስለጋረጣቸው ስጋቶችና እነዚያን ስጋቶች ለመቀነስና ለመከላከል በሚያስችሉ መንገዶች ላይ ይመክራሉ ተብሎ ይጠበቃል። የአሜሪካ ድምፅ የዋይት ሀውስ ዘጋቢ ሜሪ አሊስ ሳሊናስ ተጨማሪ ልካለች። ሰሎሞን ክፍሌ ያቀርበዋል። ባለፈው ሳምንት ማክሰኞ በብራስልስ የደረሰው የአሸባሪዎች ጥቃት ራሱን እስላማዊ መንግስት ብሎ የሚጠራው አይነት ቡድን ምን ያህል ርቀት እንደመጣና እንዴት አደገኛ እንደሆነ ሌላ ተጨማሪ የማንቂያ ጥሪ ሆኗል። በያዝነው ሳምንት እዚህ ዋሽንግተን በተጠራው የኑክሌር ሴኩሪቲ መሪዎች ጉባኤ ወቅትም ስጋቶቹን አስመልክቶ ልዩ ውይይት ይደረግበታል። የዋይት ሀውስ ቤተ መንግሥት ቃል አቀባይ ጆሽ በአጠቃላይ ስፋት ካላቸው ስጋቶች ጋር ይተኮርበታል። ነገር ግን እስላማዊ መንግስት ነኝ የሚለው አሸባሪ ቡድን ማንኛውንም አይነት ለኒውክሌር ግንባታ የሚያገለግል ቁሳቁስ ማግኘት እንዳይችል የመከላከሉ ጉዳይ የውይይቱ አንዱ ርዕስ እንደሚሆን የተረጋገጠ ነው። በብራስልስ ጥቃቱ ከደረሰ በኋላ ቤልጅግ የኒውክሌር ጣቢያዎቿን የምታስጠብቀው በታጠቁ ወታደሮች ነው። የዓለም መሪዎችን ይልቅስ በከፍተኛ ደረጃ ያሳሰባቸው ነገር ቢኖር ግን አሸባሪዎች እንደ ፓኪስታን ካሉ ሀገሮች ለኑክሌር ግንባታ የሚያገለግሉ ቁሳቁሶችን ሊያገኙ ይችሉ ይሆናል የሚለው ነው። ከሰሜን ኮሪያ በኩል ያለው ስጋትም ቀላል እንዳልሆነ ይነገራል። ይህ የአሁኑ የኑክሌር ጥበቃ የመሪዎች ስብሰባ ለፕሬዚደንት ባራክ ኦባማ አራተኛውና የመጨረሻው ይሆናል። የዚህ ጉባኤ አንዱ ግብ ዓለም አቀፍ ድርጅቶችን በማጠናከር በዓለም ዙሪያ ሁሉ በኑክሌር ጥበቃ ላይ እንዲሰሩ ማድረግ ነው። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ታጣቂዎች ሁለት የቱርክ ተወላጆችን ጨምሮ አራት ሰዎችን ገደሉ። ቱርክ ሞቃዲሾ ውስጥ ባስገነባችው ሆስፒታል የሚሰሩትን ሁለቱን ቱርኮችና ሁለቱን ሶማሊያውያን ታጣቂዎቹ የገደሏቸው ይጓዙበት የነበረው መኪና ላይ ተኩስ ከፍተው ሲሆን ሌሎች አራት ቱርካውያንም አቁስለዋል። እስካሁን ለጥቃቱ ኃላፊነት የወሰደ ወገን የለም። የጥቃቱ ሰለባዎች ከሁለት ዓመታት በፊት የተከፈተው ዓለም አቀፍ የማሰልጠኛና የምርምር ሆስፒታል ሰራተኞች እንደነበሩ ተመልክተዋል። በቱርክ ዜጎች ላይ ጥቃት ሲደርስ የአሁኑ የመጀመሪያው አለመሆኑ ሲታወቅ፣ ከሶስት አመታት በፊትም ሶስት ቱርካውያን ሞቃዲሾ ስ መገደላቸው ተዘግቧል። በዚያው አመት ፈንጂ ያጨቀ መኪና ሞቃዲሾ የቱርክ ኤምባሲና መኖሪያን ደርምሶ ሶስት ሰዎችን መግደሉም የሚታወስ ነው። ፈረንሳይ በማዕከላዊ አፍሪቃ ሪፑብሊክ የምታካሂደውን ወታደራዊ እንቅስቃሴ እንደ አውሮፓውያን አቆጣጠር በዘንድሮ አመት መጨረሻው ገደማ ላይ እንደምታቆም አስታውቃለች። ይህ የሆነው የፈረንሳይ የመከላከያ ሚኒስትር በዚያ የተነሳንበትን አላማችንን አሳክተናል ብለው መናገራቸውን ተከትሎ ነው። ዘመቻ ሳንጋሪስ የተባለው እንቅስቃሴ የተጀመረው ማዕከላዊ አፍሪካ ሪፑብሊክ በክርስቲያኖችና በሙስሊሞች ብጥብጥ እየታመሰችና ብዙ ሺህ ሕዝብ እያለቀ በነበረበት በ2013 ዓ ም እንደነበር ይታወሳል። የፈረንሳዩ የመከላከያ ሚኒስትር ዣን ኢቭስ ለዴሪያን ሲናገሩ ሁሉም ችግር ተፈቷል ማለት ባይሆንም ሀገሪቱ ለረጅም ጊዜ ተዘፍቃበት ከቆየችው አዘግት ማንሰራራት እንደጀመረች እያየን በመሆኑ ነው ብለዋል። የዛምቢያ የፖለቲካ ፓርቲዎችና ፕሬዝዳንታዊ እጩዎቻቸው በሙሉ በነሐሴ ወር ሊካሄድ ከታቀደው ምርጫ አስቀድሞ ፖለቲካዊ ሁከቶችን እንዲከላከሉ የአገሪቱ ጳጳሳት ጉባኤ ተማጽኖ አሰማ። የሮማ ካቶሊክ ጳጳሳት ድርጅት ትናንት ከሁሉም የፖለቲካ ፓርቲዎችና እጩዎቻቸው ጋር ስብሰባ አካሂደዋል። የጉባኤው ዋና ጸሐፊ አባ ክሊኦፋስ ሉንጎ በአሁኑ ወቅት ያለውን የፖለቲካ ውጥረት መሠረታዊ ምክንያቶች ውስጥ አንዳንዶችን ለመፍታት የሚጠቅሙ ሀሳቦችን ሰንዝረውላቸዋል። ከቀረቡት ሀሳቦችን መካከል የሕዝባዊ ስርዓት ድንጋጌ የተባለውን ፖሊሶች ፖለቲካዊ ስብሰባዎችን በተመለከተ የሚጠቀሙበት ሕግ እንዲሻሻል የሚል ነው። የናይጄሪያ የጦር ሰራዊት በፕሬዝደንቱ በሙሐማዱ ቡሃሪ መሪነት በቦኮ ሀራም ላይ ባካሄደው ዘመቻ ከፍተኛ ስኬትን አስመዝግቧል ሲሉ የሀገሪቱ የመከላከያ ሚኒስትር ተናገሩ። በጡረታ ላይ ያሉት ጀነራል ዳን አሊ በዛሬው ዕለት በሰጡት መግለጫ ጦር ሰራዊቱ ብዛት ያለው መሬት ከአሸባሪው ቡድን እጅ አስለቅቋል ብለዋል። በአሁኑ ወቅት ቦኮ ሃራም በአብዛኛው በሽምቅ ውጊያ ብቻ ተወስኗል ሲሉም ጀነራሉ ተናግረዋል። አንድ የቆጵሮስ ፍርድ ቤት የግብፁን አየር መንገድ አውሮፕላን አስገድዶ ደሴቲቱ አገር ላይ እንዲያርፍ ያደረገውን ጠላፊ ምርመራው እስኪጠናቀቅ ለስምንት ቀን በእስር ላይ እንዲቆይ አዘዘ። ተጠርጣሪው አውሮፕላን በመጥለፍ ሰዎችን በማገት በማሸበርና ፈንጂ ከመታጠቅ ጋር በተያያዙ ሌሎች ሁለት ክሶችም ተወንጅሏል። ግብፅ አእምሮ የታወከ ሰው ነው ያለችውን የሃምሳ ዘጠኝ ዓመቱን ሰኢፍ አዲንን ሙስጣፋን ቆጵሮስ አሳልፋ እንድትሰጣ ጠይቃለች። ትናንት ማክሰኞ ለስድስት ሰዓት ከዘለቀው ከባድ ፍጥጫ በኋላ በቁጥጥር ስር የዋለው ሙስጠፋ ድርጊቱን የፈጸምኩት ባለቤቴንና ልጆቼን ሀያ አራት ዓመት ሙሉ ሳላያቸው በመኖር ነው ሲል ለቆጵሮስ ፖሊሶች ተናግረዋል። የግብጽና የቆጵሮስ ባለስልጣናት ድንገቱ ከሽብርተኝነት ጋር የተገናኘ እንዳልሆነ አመልክተዋል። ሰባ ሁለቱ መንገደኞች ና የበረራ ሰራተኞች ያለምንም ጉዳት ነው የተለቀቁት። ፈንጂ ታጥቅ ያለው አውሮፕላኑን አፈነዳዋለሁ ብሎ ዝቶ የነበረ ቢሆንም በኋላ ግን የታጠቀው የውሸት ፈንጂ መሰል መሆኑን ባለስልጣናቱ ደርሰውበታል። ሚያንማር ወይም በርማ ከ50 ዓመታት በሚበልጥ ዘመን የመጀመሪያዋ የሆኑትን ሲቪል ርዕሰ ብሔር ሰይማለች። የሰባ ዓመቱ ሂቲንኪያው ዛሬ በሀገሪቱ ምክር ቤት በተካሄደ አጭር ስነ ስርአት ለሚያንማር አንድነት ሪፑብሊክ ታማኝነታቸውን በመግለጽ ቃለመሃላቸውን ፈጽመዋል። የዲሞክራሲ ንቅናቄ መሪዋ አውንሳን ሱቺ ርዕሰ ብሔርነቱን እንዳይዙ የውጭ ሀገር ሰው ያገባ ወይም ከውጭ ሀገር ሰው የተወለዱ ልጆች ያሉት መሪነት ለመሪነት እንዳይበቃ የሚከለክለው የሀገሪቱ ሕግ አግዷቸዋል። ሟቹ ባለቤታቸው እና ሁለቱ ወንድ ልጆቻቸው እንግሊዛውያን ናቸው። ይሁንና የኖቤል የሰላም ተሸላሚዋ ሳንሱቺ የልጅነት ጓደኛቸውና የቅርብ አማካሪያቸው በሆኑት በሂቲንኪያው አማካይነት እመራለሁ ማለታቸው ይታወሳል። በአዲሱ ፕሬዝደንት ካቢኔ ውስጥም የውጭ ጉዳይ፣ የትምህርትና የኃይል እንዲሁም የፕሬዝደንቱን ጽህፈት ቤት ሚኒስትርነት ይይዛሉ ተብሎ ይጠበቃል። አድማጮች፣ ለሰዓቱ የተመደበው የዜና ክፍለ ጊዜ በዚሁ አበቃ። አብራችሁን ቆዩ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከብድና ቆንጂት ታየንን በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከመሻገራችን በፊት ቆየት ብለው ከሚሰሙት ዘገባዎችና ቅንብሮች አንዱን ለቅምሻ ያህል እናሰማችሁ። በኢትዮጵያ ለተከሰተው ድርቅና ረሃብ በውጭ የሚኖሩ ኢትዮጵያውያን ምን እያደረጉ ነው? ተወልደን ያደግንበት አገር ረሃብ ሲሞቱ ማየት ተሰማና የዳላስ መረዳጃ ማህበር ጓ በመተባበር ለመስራት ወሰንም። ከአንድ ሚሊዮን የኢትዮጵያ ብር በላይ ለመላክ ነው አሳብ ያለን የግብረ ኃይሉ የህዝብ ግንኙነት ኃላፊ ወይዘሪት የትናየት ሳሙኤል ና በዳላስ የኢትዮጵያውያን መረዳጃ ማህበረሰብ ዲሬክተር አቶ ብርሃኑ መኮንንን ነው የሰማናቸው። የዛሬው ኢትዮጵያውያን በአሜሪካ እንግዶች ይሆናሉ። ሌላ አንድ ቀምሻ እናክል። ሀምሳ ዓመት ተራብን። በአመራር እጦት ተርበናል። ጥሩ አመራር ባለማግኘታችን ተርበናል። መልካም መንግሥት በማጣት ተርበናል። ይህ ደግሞ በሰማይ አይወርድም። ኦባማ አይሰጠንም። ይህንን ተቋም ለእኛ የሚሰጠን እኛ ብቻ ነን። እኛ ብቻ ነን ልናደርገው የምን የሰማችኋቸው አቶ ኦባንግ ሜቶ ናቸው። መሰንበቻውን ዋሽንግተን ዲሲ ውስጥ በተካሄደ የኢትዮጵያውያን ጉባኤ ከተናገሩት የተወሰደ ነው። ኢትዮጵያ ውስጥ እየጨመሩ የሚሄዱትን ግጭቶች ለመፍታትና የብሔራዊ አንድነት መንፈስ ለማጠናከር በሚያስችሉ ወቅታዊ ጉዳዮች ላይ ያተኮረውን ጉባኤ ያዘጋጁት ቪዥን ኢትዮጵያ የተባለው የኢትዮጵያውያን ድርጅት እና የኢትዮጵያ ሳተላይት ሬዲዮ እና ቴሌቪዥን ይሰዓት ናቸው። ዝርዝር ዘገባው በሁለተኛው አጋማሽ ይቀርባል። አድማጮች፣ አሁን የዕለቱን አብይ ርዕስ የጃፓን መንግስት ለኢትዮጵያ በድርቅ ለተጎዱና ለሌሎችም ምላሽ የሚሆን የሰላሳ ሚሊዮን ዶላር እርዳታ ዛሬ ይፋ አደረገ። የምግብ እርዳታ የሚያስፈልጋቸውን ዜጎች ፍላጎት ለማሟላት የሚያስፈልገው የገንዘብ መጠን በአስቸኳይ ካልደረሰ አስከፊ ሁኔታ ሊከሰት እንደሚችል የዓለም የምግብ ፕሮግራም አስታውቋል። እስክንድር ፍሬው ዘገባ ልኮልናል። አዲስ አበባ በሚገኘው ኤምባሲያቸው የጃፓንን ድጋፍ ይፋ ያደረጉት በኢትዮጵያ የአገሪቱ አምባሳደር ካዙሂሮ ሱዙኪ ናቸው። ለኢትዮጵያ የተመደበው ገንዘብም አገራቸው በአጠቃላይ ለአፍሪካ ቀንድ የሰጠችው ድጋፍ አካል መሆኑን አምባሳደሩ አስታውቀዋል። ኢትዮጵያ ብቻ ሳትሆን አካባቢው በሙሉ አስቸኳይ ሰብአዊ ድጋፍ ያስፈልገዋል ጃፓን ለምስራቅ አፍሪካ የምትሰጠው አጠቃላይ የድጋፍ መጠንም 125 ሚሊዮን ዶላር ነው። ከዚህ ውስጥ ለኢትዮጵያ የሚሰጠው 30 ነጥብ 1 ሚሊዮን ዶላር ይሆናል። ቀሪው ገንዘብ ለሌሎቹ የአካባቢው ሀገሮች ማለትም ለደቡብ ሱዳን፣ ለሱዳን ና ለሶማሊያ የተመደበ መሆኑንም አምባሳደሩ አብራርተዋል። ለኢትዮጵያ ከሚሰጠው 30 ሚሊዮን ዶላር 8.4 ሚሊዮን የሚሆነው በቀጥታ ለድርቁ ምላሽ የሚውል ሲሆን፣ ቀሪው ደግሞ አርሶአደሮችን በተለያየ መንገድ ለሚደግፉ ፕሮግራሞች የተያዘ ነው። በሶማሌና ጋምቤላ ክልል ለሚካሄዱ የማህበራዊ መረጋጋት የሰብአዊ ድጋፍ ና የህዝብን ኑሮ የማሻሻል ፕሮግራሞች የተመደበው አብዛኛውን ይሸፍናል። በኢትዮጵያ በተፈጠረው ድርቅ ምክንያት አስር ነጥብ ሁለት ሚሊዮን ሰዎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ይታወቃል። ይህንኑ ያስታወሱት የዓለም ምግብ ፕሮግራም የኢትዮጵያ ዳይሬክተር ጆን አይሊፍ የሚፈለገው ገንዘብ በጊዜ ካልመጣ ከረሃብ የከፋ ሁኔታ ሊከሰት እንደሚችል አስጠንቅቀዋል። በጣም የሚያስጨንቀኝ ነገር ያጋጠመን የገንዘብ እጥረት አሁን ካለው ከህዝቡ የተጋላጭነት ደረጃ ጋር ተዳምሮ ያለው ገንዘብ ካለቀ እንደ አውሮፓውያን ዘመን አቆጣጠር በ2016 አጋማሽ የሚከተለው ሁኔታ አስከፊ መሆኑ ነው። በኢትዮጵያ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ዜጎች ፍላጎት ለአንድ ዓመት ለማሟላት 1.4 ቢሊዮን ዶላር እንደሚያስፈልግ የሰብአዊ እርዳታ ጥያቄ ሰነዱ ያመለክታል። ወደ 700 ሚሊዮን ዶላር የሚሆነው ገና አለመገኘቱንም የተባበሩት መንግስታት ድርጅት አስታውቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። ሌላም ተጨማሪ ዘገባ ድርሶናል። የኦሮሚያ ሕዝብ ተገቢ ብሶቶች እንዳሉት የተቀበለው የኢትዮጵያ መንግስት ተግባራዊ እንቅስቃሴ ማድረግ እንደሚጠበቅበት ዩናይትድ ስቴትስ አስታወቀ ይችላል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ ሰብአዊ መብትና የስራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ በዚህና በሌሎችም ጉዳዮች ላይ ከኢትዮጵያ ባለሥልጣናት ጋር ተወያይተዋል። የህዝቡ ችግሮች እስኪፈቱ ድረስ ግን መንግስት የፖለቲካ ምህዳሩን መክፈት፣ የሲቪክ ማህበራት በኦሮሚያ ሚናቸውን እንዲጫወቱ ማድረግ፣ የጸጥታ ኃይሎችን ማዕከል ያደረገ ምላሽ ከመስጠት መቆጠብ እንዳለበት ረዳት ሚኒስትሩ ለአሜሪካ ድምፅ ተናግረዋል። አሁንም እስክንድር ፍሬው ውይይቱ ዓመታዊ ቢሆንም የተነሱት ጉዳዮች ወቅታዊ ጭምር ናቸው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብትና የስራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ ትናንት የተገናኙት የተለያዩ መስሪያ ቤቶችን ከሚወክሉ የኢትዮጵያ ባለስልጣናት ጋር ነበር። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ፣ የውጭ ጉዳይ ሚኒስትር ዴታ አምባሳደር ታየ ህዝቀ ስላሴና ሌሎችም የኢትዮጵያን መንግስት ወክለው መገኘታቸውን የተጠቆመው ከኦሮሚያ ሁኔታ እስከ ሲቪክ ማህበረ ለማሰቡ ሚና መንግስት ዲሞክራሲን ለመገንባት እስከሚያደርገው ጥረት ያሉት ሁሉ ተነስተዋል ብለዋል። ረዳት ሚኒስትር ማሊኖውስኪ ለቪኦኤ ሲናገሩ በተለይ የኦሮሚያን ሁኔታ በተመለከተ መንግስት ኃላፊነት መውሰዱ አዎንታይ እርምጃ መሆኑን፣ በተግባር ግን መታገዝ እንዳለበት ጠቅሰዋል። ስ መንግስት በኦሮሚያ የተፈጠረውን ሁኔታ በተመለከተ ኃላፊነት መውሰዱ ያስደነቀኝ መሆኑን መናገር አለብኝ። በዚያ ያለው ሕዝብ ተገቢ ብሶቶች ናቸው ያላቸውን ከመፍታት አንጻር አስፈላጊ እርምጃዎችን እንደሚወስድ መንግሥት መግለጹን ተመልክተናል፣ በከፍተኛ ሁኔታም ተቀብለናቸዋል። አሁን ደግሞ መንግሥት እነዚህን ወደ ተግባር እንዲቀይራቸው እንጠብቃለን። ዛሬ የተወያየነው ይህንን ነው። በኦሮሚያ የተፈጠረው ሁኔታ ምክንያት የመልካም አስተዳደር ችግር መሆኑን፣ ለዚህም ኃላፊነቱን እንደሚወስዱ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ማሳወቃቸው ይታወሳል። ከትናንቱ ውይይት በመነሳት የተናገሩት አሜሪካዊው ረዳት ሚኒስትርም የህዝቡ ብሶቶች በመሬት አጠቃቀም፣ በሙስናና የመልካም አስተዳደር ችግሮችን በመሳሰሉ ጉዳዮች እንደሚንጸባረቁ ጠቁመዋል። መንግስት እነዚህን ችግሮች እስኪፈታ ጊዜ መውሰዱ እንደማይቀርም ያምናሉ። ይህ እስኪሆንም የተለያዩ እርምጃዎች መውሰድ እንዳለበት አብራርተው It's going to take some time for the government to address those difficult issues, and and I think our main concern is that in the meantime, the government tries <laughs> to <build laughs> <in the city. laughs> ግልጽ የፖለቲካ ውይይት መድረኮችን በመክፈት የፖለቲካ ተሳትፎ እንዲኖር በማድረግ ሲቪል ማኅበረሰቦች የኦሮሚያ ሕዝብ ችግሮቻቸው ላይ እንዲወያዩ በማስቻል እንዲሁም መንግሥት በጸጥታ ኃይሎች የሕዝቡን ተቃውሞ ለመቆጣጠር የሚያደርገውን ጥረት በማስቆም የሕዝቡን አመኔታ ማግኘት ይችላል። በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የዲሞክራሲ የሰብአዊ መብትና የስራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ የአንድ ቀን የኢትዮጵያ ጉብኝታቸውን አጠናቀው ዛሬ ወደ ሩዋንዳ አምርተዋል። በመቀጠልም ወደ ቡሩንዲ እና ኬንያ እንደሚያመሩ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ የኦሞ ህዝቦች ዲሞክራሲያዊ ህብረት ምክትል ሊቀመንበርና ሌሎች ሁለት ሰዎች በፖሊስ ቁጥጥር ስር ውለው ዛሬ አዋሳ መግባታቸው ታወቀ። ታሳሪዎቹ ላለፉት አምስት ቀናት ፍርድ ቤት እንዳልቀረቡ ዘጋቢያችን መለስካቸው አመሃ ያደረሰን ዘገባ ይጠቁማል። የዞኑ ፍርድ ቤት ጉዳዩን የማየት ስልጣን ስለሌለው ታሳሪዎቹን ፍርድ ቤት ለማቅረብ እንዳልቻለ ፖሊስ ይገልጻል። መለስካቸው አመሃ። የኦሞ ህዝቦች ዴሞክራሲያዊ ህብረት ምክትል ሊቀመንበር አቶ አለማየሁ መኮንን፣ የዚሁ ፓርቲ አባል አቶ አብርሃም ብዙንህና በፓርቲ አባልነት የማይታወቁት አቶ ስለሽ ጌታቸው ቅዳሜ መጋቢት 17 ቀን 2008 ዓ.ም በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል በጅንካ ከተማ ፖሊስ በቁጥጥር ስር ውለው ዛሬ ሐዋሳ ከተማ በክልሉ ፖሊስ ኮሚሽን ግቢ እንደሚገኙ የኦሞ ሕዝቦች ዴሞክራሲያዊ ህብረት ሊቀመንበር አቶ ግርማ በቀለ ለቪኦኤ በስልክ ገለጹ። አቶ ግርማ ጨምረው እንዳስረዱት ቅዳሜ ዕለት የፍርድ ቤት ትእዛዝ የያዙ የፖሊስ አባላት የአቶ አላማየሁ መኮንንን ቤት መፈተሻቸው ታውቋል። በትእዛዙ መሠረት ፖሊስ ከተጠርጣሪው ቤት የግርሞት ሰባት አርበኞች ጽሑፎችን፣ የመገናኛ መሳሪያዎችንና የጦር መሳሪያዎችን እንዲይዙ ያዛል። ይሁንና በተጠርጣሪው ቤት የተገኙት የመዝሙር ካሴቶች፣ የሥነ ግጥም ጽሑፎች፣ ከዚህ በፊት በአካባቢው በደረሱ ግጭቶች የተጎዱ ሰዎች ስም ዝርዝር እንደሆነ አቶ ግርማ ገልጸዋል። የተጠረጠሩበት ወንጀል ምን እንደሆነም ፖሊስ ለታሳሪዎች አልገለጸም ብለዋል አቶ ግርማ። ተጠርጣሪዎቹ ከተያዙበት ዕለት ጀምሮ እስከዛሬ ባለፉት አምስት ቀናት ውስጥ ፖሊስ ፍርድ ቤት አላቀረባቸውም ብለዋል። የጅንካ ፖሊስ አዛዥ ሻለቃ ሺኩን አርቴ በበኩላቸው ለቪኦኤ በስልክ እንደገለጹት ተጠርጣሪዎቹ በፖሊስ ቁጥጥር ስር እንደሆኑ አረጋግጠዋል። ፍርድ ቤት ያልቀረቡት ግን የዞኑ ከፍተኛ ፍርድ ቤት ጉዳዩን የማየት መብት የለኝም ስላለን ምን ማድረግ እንዳለብን ከክልሉ ፖሊስ ኮሚሽን ጋር እየተነጋገርንበት ነው ብለዋል። ታሳሪዎቹ የተጠረጠሩበትን ወንጀል ብጠይቃቸውም በዚህ ጉዳይ ላይ ቃላቸውን ለመስጠት ፈቃደኛ እንዳልሆኑ፣ በብርበራ የተያዙ ቁሳቁሶችን በተመለከተ ምንም አይነት ዝርዝር እንደማይሰጡኝ ነግረውኛል። ከክልሉ ፖሊስ ኮሚሽን ጋር ተነጋግረው ሲያበቁ ሙሉ መረጃ እንደሚሰጡኝና ከሰዓት በኋላ እንዲደውልላቸው ነግረውኝ ነበረ። ይሁንና ስልካቸውን ደጋግሜ ብደውልም ለጥሬ ምላሽ ማግኘት አልቻልኩም። ግንቦት ሰባት በኢትዮጵያ ፓርላማ በአሸባሪነት የተፈረጀ ድርጅት እንደሆነ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ተከታዩ የመጽሔት ትንታኔ ርዕስ እንሻገር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በተለያዩ የዓለም ማዕዘናት በመልካም ተግባራቸው ልዩ ብርታት ያሳዩ ላሏቸው 14 ሴቶች ትላንት ሽልማት ሰጥተዋል። ሽልማቱ የተሰጠው ተሸላሚዎቹ ሴቶች ለፍትህ፣ ለሰብአዊ መብት፣ ለዲሞክራሲ፣ ለጾታ እኩልነትና እንዲሁም ሴቶች ራሳቸውን እንዲችሉ ሳይታክቱ ላደረጉት ትግል መሆኑ ነው የተገለጠው። ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በኒክ ቺንግ የተቀናበረውን የዚህን ዘገባ ዝርዝር አዳነች ፍሳዬ ይዛቀርባለች። በያዝነው ዓመት ይህን ሽልማት ካገኙት ሴቶች መካከል ለሴቶች እኩልነት የቆመች የሰብአዊ መብት ጉዳይ ጠበቃ፣ ለተገለሉ ዜጎች ተሟጋች የሆነች የዚዲ ታጋይ አልወንና ጽንፈኝነትን የሚታገሉ መንግስታዊ ያልሆን ድርጅቶች መሪዎች፣ ለዲሞክራሲ የቆመች ሩሲያዊት ጋዜጠኛና ሙስናን የምትታገል የኢሚግሬሽን ኦፊሰር ይገኙባቸዋል። የውጭ ጉዳይ ሚኒስትር ጆን ኬሪ ያብራራሉ። በዚህ ዓመት የሸለምናቸው ሴቶች በሦስት ዋና ዋና ጉዳዮች ላይ ላሳዩት ብርታት እውቅና በመስጠት ነው። በጾታ ላይ የተመሠረተ ኃይል ተጠቃሚነትን ይቃወማሉ፣ ያጋልጣሉ። ሙስናን እየታገሉ በሕግ የመገዛት ሥርዓትን እያጠናከሩ ነው። ለህዝቦች ሁሉ ፍትሕ እንዲኖርና ሰብአዊ መብት እንዲከበርም እየጣሩ ነው። ጆን ኬሪ አያይዘውም አስራ አራቱ ተሸላሚዎች ግልጽ የሆነ መልእክት ያላቸው ተምሳሌቶች ናቸው ብለዋል። ይኸውም ተቀባይነት ማግኘት የማይገባውን ነገር አለመቀበልና ለፍትሕና ለመቻቻል መጣር ነው ሲሉ ጆን ኬሪ አስገንዝበዋል። ከተሸላሚዎቹ ሴቶች አንዷ የሆነችው ቻይናዊት ኒዩላን ወደ ዋሽንግተን እንዳትመጣ በሀገሯ መንግስት አግዳለች። ኒሻ አዩብ እንዲህ አይነት ሽልማት ለማግኘት የመጀመሪያዋ ትራንስጀንደር ሴት ሆናለች። ትራንስጀንደር ራሳቸውን ከተወለዱበት ጾታ አይነት የተለየ ጾታ ያላቸው አድርጎ የሚያዩ ሰዎች ናቸው። ኒሻ አዩብ ስለ ራሷ የተለየ ሁኔታ ለአሜሪካ ድምፅ ሬዲዮ ስትናገር፣ ታዲያ ሙስሊሞች በሚበዙበት ሀገር የምኖር ትራንስጀንደር ሴት እንደመሆኔ መጠን የምጠይቀው ነገር ቢኖር እንደ ማንኛውም ዜጋ ተደርጌ እንድታይ ነው ብላለች። መሰረታዊ የሆኑ ነገሮችን ነው የምንጠይቅ ያለ ነው። መሰረታዊ ሰብአዊ መብቶችን፣ የመናገር ነጻነትን፣ ትምህርት የማግኘት ነጻነትን እና ሁሉንም መብቶች ለማግኘት ነው የምንጠይቀው። በዓለም አቀፍ ደረጃ ልዩ ብርታት ላሳዩ ሴቶች ሽልማት መስጠት ከተጀመረ አስረኛ አመቱን ይዟል። ሽልማቱ ከተጀመረበት ጊዜ አንስቶ በአስርተ ዓመት ውስጥ ማለት ነው። ዩናይትድ ስቴትስ አንድ መቶ አንድ ሴቶችን ላሳዩት ስኬት ሸልማለች። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባለፈው ሳምንት በኮሚኒስቷ ኪዩባ ያደረጉትን ታሪካዊ ጉብኝት ተከትሎ የቀድሞው የሀገሪቱ መሪ ፊደል ካስትሮ ለመጀመሪያ ጊዜ አስተያየት ሰጥተዋል። የሰማንያ ዘጠኝ ዓመቱ ካስትሮ ኤል ሄርማኖ ኦባማ ወይም ወንድም ኦባማ በሚል ርዕስ ባቀረቡት በ አንድ ሺ አምስት መቶ ቃላት የተጻፈ አስተያየታቸው ሚስተር ኦባማ ሀቫና ከተማ ውስጥ ለኪዩባውያን ባሰሙት ንግግር ላይ ነው ያተኮሩት። ሚስተር ኦባማ በዚያ ንግግራቸው የኮሚኒስቱ አብዮት የዘር ልዩነትን እንዳስወገደ፣ የኪዩባን ሕዝብ የኑሮ ደረጃ እንዳሻሻለ እና በአፍሪካ የተካሄዱ የነፃነት ትግሎችን እንዳገዘ አልገለጹም ሲሉ ፊደል ካስትሮ ተችተዋል። የቪክተር ቢቲ አጭር ዘገባ ነው፣ ሶሎሞን ክፍሌ ያቀርበዋል። የቀድሞው የኪዩባ መሪ ፊዴል ካስትሮ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ያለፈውን ታሪክ ወደ ኋላ ትተን በመጻይ ግንኙነቶች ላይ እንስራ ሲሉ ያቀረቡትን አስተያየት በተመለከተ ሲናገሩ አሜሪካ ለ60 ዓመታት ግድም በኪዩባ ላይ ጥላ የቆየችው የንግድ ማዕቀብና በዩናይትድ ስቴትስ ታግዞ የተካሄደውና የከሸፈው ቤይ ኦፍ ፒክስ በመባል የሚታወቀው በ1961 ዓ ም የተካሄደው ጸረ ኮሚኒስት ወረራን አስታውሰዋል። እኛ ለዚህ ከዩናይትድ ስቴትስ የምንጠይቀው አንዳችም ካሳ የለም ሲሉም እርጅና እየተጫናቸው የመጡት ካስትሮ አስረድተዋል። ታላቅየው ፊዴል ካስትሮ በጉብኝቱ ወቅት ከፕሬዝደንት ኦባማ ጋር አልተገናኙም። ኦባማ የተገናኙት ከወቅቱ ፕሬዝደንት ከታናሽ ወንድምየው ራውል ካስትሮ ጋር ነው። ትናንት በጋዜጣዊ መግለጫ ወቅት የዋይት ሃውስ ቤተ መንግሥት ቃል አቀባይ ጆሽ ኤርንስት ሲናገሩ ካስትሮ ይህን በመሰለ ኃይለ ቃል ምላሽ መስጠታቸው የሚያመለክተው የሚስተር ኦባማ የኪዩባ ጉብኝት ምን ያህል ውጤት እንዳመጣ ነው ብለዋል። በዘጠና ዓመታት ውስጥ አንድ በስልጣን ላይ ያለ የዩናይትድ ስቴትስ ፕሬዚደንት ኪዩባን ሲጎበኝ ባራክ ኦባማ የመጀመሪያው ናቸው። ፕሬዚደንት ኦባማ በኩባ ህዝብ በተደረገላቸው አቀባበል ተደስተናል። በተጨማሪም ከኩባ መንግስት ባለስልጣኖች ጋራ ባካሄዷቸው ውይይቶች ረግተናል። በሁለቱ አገሮቻችን መካከል ግንኙነቶችን ለማሻሸል የሚያስችሉ እድሎች አሉ። ፕሬዚዳንት ኦባማ ከኩባ አቻቸው ከራውል ካስትሮ ጋር በተደጋጋሚ በተገናኙበት ወቅትና ለኩባ ህዝብ ባደረጉት ንግግር ዩናይትድ ስቴትስ ለሰብአዊ መብቶች መከበር ያላትን ቁርጠኝነት በግልጽ አሳውቃለች። የሚለወጥ ነገር የለም። ለሰብአዊ መብቶች መከበር በዋና ጠበቃነት መቋማችን ይቀጥላል። የፕሬዝዳንቱን ማቋም ይኸው ነው። በሌላ በኩል ፒተር ሐኪም ለባልደረባችን ቪክቶር ቤቲ እንደ ተናገሩት የኮሚኒስቱን መሪ አስተሳሰብ በትክክል ለማወቅ በጣም አስቸጋሪ ነው። ሐኪም ጽህፈት ቤቱን እዚህ በዋሽንግተን ዲሲ ያደረገው የውይይት መድረክ የክብር ፕሬዝደንት ናቸው። ካስትሮ ላለፉት ስምንትና ዘጠኝ ወራት ያህል በአደባባይ አልታዩም። በመሆኑም ይህን ጽሑፍ ያቀረቡት ራሳቸው ይሆኑ ሌላ በውል ለማወቅ ያስቸግራል። ለእኔ የጻፉት እርሳቸው ይመስሉኛል። ምክንያቱም ራውል ካስትሮ ወደፊት ለመራመድ በጣም ስለሚጠነቀቁ የኩቢያን መንግስት ውሳኔና ሊወሰድ የሚችለውን እርምጃ ለማወቅ በጣም አስቸጋሪ ነው። የኩቢያን መንግስት ውስጣዊ አሰራር ብዙም ስለማናውቅ ማን ውሳኔ እንደሚሰጥ መናገር አይቻልም። ለማንኛውም ግን ቀስ በቀስ የለውጥ ሂደት መካሄዱን እንደምናይ ምንም ጥያቄ የለውም። ፒተር ሐኪም በመጨረሻም አዎን፣ ኪዩባ በአሁኑ ወቅት በለውጥ ሂደት ውስጥ ትገኛለች። ለዓመታት ሲካሄድ የቆየው ይህ የለውጥ ሂደት ምን ውጤት እንደሚያመጣ ግን መተንበይ ያስቸግራል ብለዋል። ክብራትና ክብረን አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው እስከ ምሽቱ አራት ሰዓትም ይቀጥላል አሁን ታዲያ በነጻው ስልክ መስመር 2022059942 የውስጥ መስመር 14 ከተቀበል ናቸው የእናንተ አስተያየቶች በሰዓቱ ጥቂቱን እንሰማለን ሄሎ ሀያ ስድስት አመት ደንበኛችሁ ነኝ በሪዲዮ ሀያ ስድስት አመት የእናንተን ድምፅ ስሰማ ኖር ያለው አሁን በዚህ በመተማ ወረዳ በሽንታ ቀበሌ እየተደረገ ያለው ዘረኝነት በጣም ስላሳዘነኝ አማራም ሆነ ቅማንቶች በተለያዩ ምክንያት ከአንዲት ቤት አርባ ቆርቆሮ ከማትሞላ ቤት ወደ ሰማንያ ህዝብ ታስሮ ካለምንም ጥያቄ ስድስት ወር፣ ሁለት ወር፣ ሶስት ወር የሞላቸው ስላለ ለሚመለከተው ደውላችሁ በእግዚአብሔር አምሳል የተሰራ ሰው አንዲት ዶርም ታፍነው ይሰቃያሉ። ያውም ከቀበሌ ወረዳ ከበረሃ በሳት እየተቃጠሉ ነው እና ከሚመለከተው ደውላችሁ እንድታናገሩልኝ ነው። አመሰግናለሁ። እንደምናችሁ ወይ አሜሪካ ጣና ናችሁ ወይ ምሁራን ብላችሁ ያስላሉት ኢትዮጵያ ህዝብ በድህነት ያስተማራቸው ውጭ ወጥተው ሊወቅሱት ካልሆነ በስተቀር መስተካክላለን ብለው አይናገሩም። ጥሩ የተሰራ ጦራለን መጥፎ የተሰራ መጥፋለን ማለት አይችሉም ሁሉም ኔጌቲቭ የሆነ ነገር ነው የሚናገሩት። እና ባካት እነዚህ አሁኑ ስለ አባይ እጃችን ምንድን ነው ምናድርግ ብላችሁ ብታወራ ይሻላል። አንድ ቀን እንኳ አታመጡም እነዚህ እንዲ ምንም ለምላቸሁ። አዲስ አበባ ምንድን ነው የምትመስለው ያለ? አሁን ምን አይነት ነው ህዝብህና የምታያዘለች ምን አይነት ፍሮዎች ነው ያለ በኢትዮጵያ ውስጥ የተሰራ እንደተሰራ ያልተሰራ እንደተሰራ። ኢትዮጵያ ህዝብ አክሰርሳይዝ ሙሉ ዴሞክራሲ ባይኖረ አክሰርሳይዝ፣ ውሀ የለንም ምግብ የለንም ያለ የሚናገርበት ጊዜ ደርሰዋል። ቡንባ ውሀ ቤት ያልገባል ኤሌክትሪክ አልገባም እያለ ስለ ዲሞክራሲ እየተለማመደ ነው። ግን እዚህ ያለ እንደዚህ ምሁራን ይባላሉ። እባካችሁ እነዚህ ያታስቀሩ ባካቸው፣ ስለ አባይ እንነጋገር። በአሁኑ ጊዜ በዚህ ላይ ብታመጡልን በጣም ጥሩ ነበር ይመስለኝ። እነኚህ ሰዎች ጠይቋቸው። በክፋት ብቻ እንዲህ የሆነ እዚ የሆነ ማለት ካልሆነ ሰው ለመጀመሪያ ጊዜ ዴሞክራሲ ያገኘው ያለ ህዝብ ኢትዮጵያ አሁን ነው። ተናስትልኝ ቪኦች በመጀመሪያ ክሉ ለምጸጥታ አገልግሎት ጀጋ ከበረ ምስጋና ናቀርባለ። በመቀጠል አሁን ያወያያችሁበት ባለው በኢትዮጵያ ችግር ኢትዮጵያ በተፈጠረው የወቅቱ ችግር ላይ እኔ እንደምረዳው እንደማስበው አገሪቱን እየመራሁ ነው የሚለው መንግስት ነው። ሁላችንም እንደምናውቀው ይሄ መንግስት መቶ በመቶ አሸንፍ ያለሁ ወይም መቶ በመቶ ተመርጫ ብሎ ፓርላማ አዘጋጅቶ የተሰየመ መንግስት ይሄን መንግስት ደግሞ አመት ባልሞላ ጊዜ ውስጥ ህዝቡ አልመረጥኩም ብሎ ከዳር እስከ ዳር ተቃውሞ በሚያሰማበት ጊዜ ልክ እንደ ሰለጠኑ ሀገሮች መንግስት ነው ራሱ ሪዛይን ማድረግ ያለበት። እንዳልተመረጠ አውቆ መንግስት ራሱ ለባለድርሻ አካላት ስልጣኑን መልቀቅ መቻል ነው ያለበት። ምክንያቱም ማስተዳደር አልቻለም። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። በቀረቡ ፕሮግራሞችም ሆነ አስተያየቶቻችሁን እንድጋብዙ መሰንበቻውን በቀረብንላችሁ ጥያቄ መሰረት በኢሜይል ጭምር ያደረሳችሁን በርካታ አስተያየቶች ደርሰውናል። ጊዜ እንደተገኘ ሁሉም ይቀርባሉ። አድማጮች፣ አሁን ቆንጅት ወደ አንቺ ልምጣ። ወደ አድማጮች ሳይሆን የምሽቱ ምርጥ ዜማ ነው ማለት ያለብኝ አይመስልም። ዜማው ጀምረዋል ጀምረዋል። ግሩም ቆየት ያለ ዜማ ነው። እንደው እንዴት አስበ እንደመረጥከው አላቅም። ቆንጅ ይታየ ላንቺም ጭምር ነው ይሄ የተጋበዘው ና Sen metheju mohunum bizgizi programishana. Kirotro nager no mtaseli. Andes ma. ተመሳቀለው ሃይ ጸጉርሽ የሀርነዶ ተንጣሎ ተኝቶላይ ከሽልቅሽ ላይ ወርዶ ጉንጭሽ የሚመስለው Ay, ay, ay, ay, አቋቋምሽማ ቆንጅት አድማጮችም እንደሚወድልሽ ተስፋ አድርጋለሁ። ግን ግሩም ዜማው ነው ከመወዳቸው ለአድማጮች ማሳበቅ ፈልጋለሁ። አቋቋምን ማለት ፈልገህ ነው። ይህን ዜማ መውደድ ብቻ ሳይሆን ብዙ ጊዜ ስለምትመርጭው ነው። ለአንቺም የተመረጠው ይህንንና ትጫወቺ ነበር ልበል? ታንጎራጉሪ ይህንን እንግዲህ ለአንተ በጆሮህ የነገርኩህን ይህንንና አንቺን ክፉ ትምህርት ቤት ውስጥ ተታዘሽ ተጠይቀሽ ወደ እሱም ጋር ቆንጅት አመሰግናለሁ። ለአድማጮች ይህን ህል ከተናገርኩ ይበልጥ በባህል ክፍለ ጊዜ አቅርበኛ አንደኛ አሁን እንደሱ አደርጋለሁ። ያኔ ከንጎራጎርሽልኝ ሙሉ ዘፈኑ እንጫወታለን። አመሰግናለሁ። ጥሩ ዜማ መርጠሃል። እሺ ቆንጅት፣ እኔም በጣም አመሰግናለሁ። አድማጮች፣ የሁለተኛውን አጋማሽ ስርጭታችንን ጀምረናል። ለዚህ ክፍል ቀዳሚ ወደሆነው ቅንብር ነው በቀጥታ የምናልፈው። ኢትዮጵያውያን አሜሪካ በኢትዮጵያ የደረሰውን ድርቅ ለመቋቋምና ለማስወገድ በድርቁም የሚገዱ ወገኖችን ለመታደግ ከአገር ውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ዜጎች ርብርቦሽ እያደረጉ መሆናቸው ይታወቃል። በተለይም በዚህ በዩናይትድ ስቴትስ የሚገኙ ኢትዮጵያውያን እያደረጉ ያለውን እንቅስቃሴ በተለያዩ ፕሮግራሞቻችን ዘግበንበታል እየዘገብንም ነው። የዛሬው ኢትዮጵያውያን በአሜሪካ ፕሮግራም ትኩረቱን በዚህ ድርቁን ለመቋቋም በተያዘው ጥረት ላይ አድርጎ በዩናይትድ ስቴትስዋ ዳላስ ቴክሳስ የሚገኙ ኢትዮጵያውያን ያቀዱትን ያቀርብልናል አዲሱ አበበና፣ ዝግጅቱ እንሆ። አመሰግናለሁ ቆንጅት። ዳላስ ቴክሳስ የሚገኙ ወገኖቻችን ኢትዮጵያማ ዳግም በረሃብ አትጠቃም፣ ድርቅማ የኢትዮጵያውያችን መለያ አይሆንም፣ እኛንም ዘር፣ ሃይማኖት፣ ቋንቋ፣ የፖለቲካ አመለካከት አይለያየንም ብለው ተነስተዋል ያሉኝ ሁለቱ የዛሬ እንግዶቼ አቶ ብርሃን መኮንንና ወይዘሪት የትናየት ሳሙኤል ናቸው። አቶ ብርሃን በዳላስ ቴክሳስ የኢትዮጵያውያን መረዳጃ ማህበር የስራ አስኪያጅ ኮሚቴ ዲሬክተር ሲሆኑ ወይዘሪት የትናየት ደግሞ ለዚሁ ለድርቁ የተቋቋመው ግብረ ኃይል የህዝብ ግንኙነት ቡድን መሪ ናቸው። ግብረ ኃይሉ የተቋቋመው በራሱ በህዝቡ ጠያቂነት ነው ብለዋል አቶ ብርሃን። በኢትዮጵያ ስለደረሰው ድርቅ በኢትዮጵያ ህብረተሰብ ዳላስ ያለው በየጊዜው ለመረዳጃው ማህበር በየቤተ ክርስቲያኑ ግለሰቦች፣ ቢላል ኮሚኒቲ ወጣቶችም እንደዚሁ እየደወሉ አንድ ነገር ማድረግ አለብን ኦርጋኒዛሽን መርዳት አለብን የሚል ጥያቄ ስላቀረቡ አምስት ወር ስድስት ወር አካባቢ ሊሆን ነው ይህንን ግብረ ኃይል አቋቋምን። ላይ ከተቋቋመ ወደ ሰላሳ ሁለት ዓመት መሆኑ የተነገረለት የዳላስ የኢትዮጵያውያን መረዳጃ ማህበር ከዚህ ቀደምም ለምሳሌ በሳኡዲ አረቢያ፣ በየመን፣ በካይሮ የነበሩ ኢትዮጵያውያን ላይ የደረሰውን በደል በተመለከተ ያን ከመቃወም አንስቶ የገንዘብ አስተዋጽኦም ያደረገ ስብስብ መሆኑን የገለጡት አቶ ብርሃን አሁንም በዚህ በድርቁ ዙሪያ ህዝቡን በአንድነት ለማሰለፍ ዝግጁ መሆኑን ተናግረዋል። የግብረ ኃይሉ የህዝብ ግንኙነት ኃላፊዋ ወይዘሬት የትናየት በበኩላቸው ግብረ ኃይሉ እንዴትና ኬት ኬት እንደተሰባሰበ ይናገራሉ። በቁጥር ወደ አስር የምንሆን ጓደኛሞች ነን። ተወልደን ያደግንበት አገር ህዝብ ሲራብ፣ ወንድም እህቶቻችን እናት አባቶቻችን በረሀብ ሲሞቱ ማየት ተሰማንና ተሰብስበን ጉዳዩን ስንመካከርበት እኛ ብቻችንን ምን ያህል ለውጥ እናመጣለን፣ ወይም በሌላ በኩል ደግሞ የመረዳጃ ማህበሩን አግኝተን ብናናግር ደግሞ ምን ያህል ለውጥ ይመጣል ብለን አሰበን። ከዚያም ከማህበሩ ጋር ብንሆን የተሻለ ስለሚሆን ማህበሩን ኮንታክት በማድረግ የዳላስ መረዳጃ ማህበር ለሳውዲ አረቢያ፣ ለየመን እና በዚሁ በዳላስ ከተማ ጠፍታ ለነበረች ወይዘሮ አልማዝ ያደረገውን ወገናዊ እርዳታ በማገናዘብ ከማህበሩ ጋር በመተባበር ለመስራት ወሰንን። ከዚያም ከማህበሩ ተወካዮች ጋር በመገናኘት ሶስቱ ቡድን አጥኚ ህዝብ ግንኙነትና ፈንድሬዚንግ አቋቋምን። የዳላስ መረዳጃ ማህበርም አላሳፈረንም እና በዚህ አጋጣሚ ምስጋናችን በአቶ ብርሃን አማካኝነት ይድረስልን ብለዋል ወይዘሮ ቴትናየት። እናም ቅስቀሳችን የተሳካ ሁሉም ወገን የተረባረበበት ነበር ሲሉ ወይዘሮ ቴትናየት አቶ ብርሃንም ያንኑ ያጠናክራሉ። በቅድሚያ ወይዘሮ ቴትናየት በጣም ጥሩ ቅስቀሳ አድርገናል። በየቸርቹ እየሄድን በመስጊድም እየሄድን ከሶስት በላይ የሆነ ቤተ ክርስቲያኖች ናቸው ዳላስ ውስጥ ያሉት ይመስለኛል። እና ትብብራቸውም በጣም ጥሩ ነበረ። እኛም በአካል በመሄድ አስቀድሞ ይነግሩናል፣ በዚህ ቀን ብትመጡ ብለው ሄደን እንቀሰቅሳለን። ትኬትም ሽያጭ ነበረን። ጥሩ ተሳትፎ አድርገዋል ቸርችና መስጊድ ላይ ያሉ ወገኖች። ትክክል ነው። የኢትዮጵያ መረዳጃ ማህበር ምንም እንኳን አመራር የሚሰጥ ክፍል ቢሆንም፣ በየቤተ ክርስቲያኑ፣ በየመስጊዱ ህዝቡ ያለውን ቁጣ ያሰማው በዚሁ በሃይማኖት ተከታዮች አማካኝነት። እነዚህ ቀሳውስት እና እነዚህ የሃይማኖት መሪዎች በእኔ በኩል በጣም ትልቅ አድናቆት ያተረፉ ሰዎች ናቸው። በግንባር ቀደምትነትም እነሱም ራሳቸው ገንዘብ እያዋጡ የሰጡበት ጊዜ ያለ፣ በጣም በጣም ደስተኞች ነን። በጣም የምንመካባቸው ሰዎች ናቸው። ትልቅ ምስጋና ይገባቸዋል። ከዚህ ላይ አንድ መጨመር የምፈልገው ደግሞ ምንድን ነው፣ በተለይ በዚህኛው በአሁኑ በተፈጠረው የግብረ ኃይል አብዛኛውን አባላት የሆኑትን ወጣቶች ናቸው። በጣም የተደነቅ ነው። ምክንያቱም የወደፊቱን የመረዳጃ ማህበሩን አመራር ሊረከቡ የሚገቡ ወጣቶች ናቸው እነዚህ በተለይ በውጭው ዓለም ያሉት የብዙ እርዳታ ሰጪ ኢትዮጵያውያን ጥያቄ በማን በኩል ነው ገንዘቡ የሚላከው እውን ለተጎዳው አካባቢና ሕዝብ ይደርሳል የሚል መሆኑንና በተደጋጋሚም የሚሰነዝር ጥያቄ ነው። አቶ ብርሃን ይመልሳሉ። እንዲያውም በመጪው እሁድ ምን ያህል ለመሰብሰብ እንዳቀዱም ጭምር ነው የሚገልጡት። አሁን ከአንድ ሚሊዮን የኢትዮጵያ ብር በላይ ለመላክ ነው ሀሳብ ያለን። ይህንንም ገንዘብ እንዲያደርሱልን ወርልድ ቪዥን መርጠናል። ወርልድ ቪዥን በኢትዮጵያ ውስጥ በሚደሩ የሚደረገውንን ድርቅ በሚመለከት ከፍተኛ እንቅስቃሴ እያደረጉ ናቸው። የሚጠራቀመውን ገንዘብ ከኢትዮጵያ መረዳጅ ማህበር በከታ ለወርልድ ቪዥን ለመስጠት ተዘጋጅተናል። በዛ ዕለት ደግሞ ለህዝቡ እናስታውቃለን ማለት ነው። አቶ ብርሃን በዚያ ዕለት የሚሉት የፊታችን እሁድን ነው። የገንዘብ ማሰባሰቡ መርሃ ግብር የፊታችን እሁድ ከሰዓት በኋላ ከ10 ሰዓት ማለትም ከፎር ፒኤም ጀምሮ ሲካሄድ ሌሎች መሰናዳዎችም አሉ ብለዋል። የህዝብ ግንኙነት ክፍሏ ወይዘሪት የትናየት አቶ ብርሃንም ስለ ተጋባዦቹና አድራሻውን ጭምር ይገልጡልናል። በቅድሚያ ወይዘሪት የትናየት ቱ ለሚገኙልን የዳላስ ወንድም እህቶቻችን ጥሩ ራትና ኮሜዲያን ክበበው ገዳን አዘጋጅተናል። ኢትዮጵያውያንና ትውልደ ኢትዮጵያውያን እየተዝናኑ ወገኖቻቸውን እንዲረዱ ጥሪያችን እናስተላልፋለን። በዚህ አጋጣሚ የግብረ ኃይሉ ጥናት ካደረገ በኋላ የመረዳጃ ጀምሁ ፍረቻ አዘጋጅ ኮሚቴ ወልድ ቪዥን ገንዘቡን ይረከብ፣ ከነሱ ተወካይ እንዲገኝ ጥያቄ አቅርበናል። ከዳላስም ሆነ ከሌሎች ስቴቶች ተወካዮች የሚመጡበት መንገድ በማዘጋጀት ላይ እንገኛለን። የመረዳጃ ማህበር አመራር መግለጫ ይደጣሉ። ከዛም ደግሞ ከህብረተሰቡ ደግሞ የተለያዩ የምእመናን ተከታዮች መግለጫ እንዲሰጡ እንጠይቃለን። ወጣቶችም ቢሆን በዚሁ የራሳቸው ፕሮግራም አላቸው፣ ያቀርባሉ። በተለይ ይህንን ዝግጅት ልዩ የሚያደርገው ምንድን ነው? ምንም እንኳን በኢትዮጵያ ውስጥ ከፍተኛ ድርቅ ገብቶ ከፍተኛ ችግር ላይ ህዝቡ ያለ ቢሆንም የላላትን ህዝብ መልክ ለውጥ ባለመንገድ እየተዝናና ኢትዮጵያን እንዲያስታውስ ህዝቡን በዚሁ በፈንድሬዚንግ እንዲተባበር ቀየር አድርገን ነዋል። ክበባው ከአሁን በፊት ኢትዮጵያ ቀናት ተገኝቶ ህዝቡን ነን ሆሉ እስኪ ቆስም ድረስ አስቆታለሁ። የኔ ሆድ እስካሁን ድረስ ብዙ ይለኛል ቆስዬ ነበር እና ለውጥ ማድረግ እንፈልጋለን። ህዝቡን ማዝናናት እንፈልጋለን። ህዝቡ እንደማያሳፍረን እናውቃለሁ። ምን ጠብቀው ከሁለት መቶ እስከ ሶስት መቶ ሰው ሲሆን የቦታው አድራሻ ኤልቢጄ ፍሪዌይ እና ኮርፖሬት ግራንድ ሆቴል ይባላል። የታወቀ ሆቴል ነው። ብዙ ጊዜ እዛ ጽፎ እናደርጋለን እና በዚህ ቦታ ህዝቡ ተገኝቶ እንዲሳተፍ ግብረ ኃይሉ ስምና በመረዳጃ ማህበሩ የስራ አስኪያጅ ኮሚቴ ስም ጥሪ ያደርጋለሁ። አመሰግናለሁ። መልካም ነው። ምናልባት ከእሁድ በኋላ ደግሞ አቶ ብርሃን እንዳሉት ከአንድ ሚሊዮን ብር በላይም ተገኝቶ ከሆነ ያነሰም ከሆነ ምክንያቱን ታስረዱናላችሁ። ውጤቱን ለህዝብ ለመግለጥ እንሞክራለን በሌላ ፕሮግራም። ለዛሬ ግን ይቅናችሁ፣ በርቱ። በሌላም ስቴት በሌላም የአሜሪካ ግዛቶች የሚገኙ ኢትዮጵያውያን እንዲሁ እያደረጉ ናቸው እዚህ ዋሽንግተን አካባቢ አንድ ሁለት ጊዜ ተደርጓል ሌላም ስቴት እየተደረገ ነው እና በርቱ ጥሩ ምሳሌ ናቸው እና ለጊዜያቸው ሁለታችሁንም አቶ ብርሃን መኮንን ወይዘሮ ሴትና የት ሳሙኤል እግዚአብሔር ስጥልኛ አመሰግናቸዋለን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ቀደም ብሎ ኢትዮጵያውያን በአሜሪካ በአዲሱ አበብ ነበር የሰማችሁት። አዲሱ እናመሰግናለን። አሁን ታዲያ ሌላው ሳምንታዊ ቅንብር ነው ዲሞክራሲ በተግባር ኢትዮጵያ ውስጥ እየጨመሩ የሚሄዱትን ግጭቶች ለመፍታትና የብሔራዊ አንድነት መንፈስን ለማጠናከር በሚያስችሉ ወቅታዊ ጉዳዮች ላይ ያተኮረ ቪዥን ኢትዮጵያ በተባለው የኢትዮጵያውያን ድርጅትና በኢትዮጵያ ሳተላይት ሬዲዮና ቴሌቪዥን ኢሳት አዘጋጅነት የተጠራ ውይይት ባሳለፍ ነው ሳምንት መገባደጃ ላይ ዋሽንግተን ዲሲ ውስጥ ተካሂዷል። በኢትዮጵያ ውስጥ እየጨመሩ የሚሄዱትን ግጭቶች ለመፍታትና የብሔራዊ አንድነት መንፈስን ለማጠናከር ሽግግር ዲሞክራሲና ብሔራዊ አንድነት በሚል አጠቃላይ የውይይት ርዕስ የህዝባዊ እንቅስቃሴዎችና የማህበራት አደረጃጀቶች ግጭቶችን በመፍታት ዲሞክራሲን በማስፈን ረገድ ሊኖራቸው ስለሚገባው ሚናና ከግጭቶች መርገብ በኋላ በሚኖረው የሽግግር ወቅት ምን ይጠበቅባቸዋል በሚሉ ርዕሶች አራት ተወያዮች ያቀረቧቸውን ተንተርሶም ሰፊ ውይይት ተካሂዷል። የሁለቱም ቀናት ውይይት የተከታተለችው ጽዮን ግርማ ተከታዩን አሰናድታለች። ቅዳሜ መጋቢት 17 ዋሽንግተን ዲሲ በሚገኘው ማሪያውት ሆቴል በተካሄደው የመጀመሪያው ቀን ውይይት ጥናቶችንና የመወያያ ሀሳቦችን ለተሳታፊዎች ያቀረቡት በአማካሪነት የሚሰሩት ዶክተር አሰግድ ሀብተወልድ፣ የሰባይ መብት ተሟጋቹ አቶ ኦዋንግ ሜቶ፣ የሰብአዊ መብት ተሟጋችና ጥናት አጥኒ አቶ ጋሻው ገብሬ ና በቺካጎ የኢትዮጵያውያን ማህበረሰብ የቦርድ አመራር ና የሰብአዊ መብት ተሟጋች ዶክተር እርቁ ይመር ናቸው። ያወያዩቸው ደግሞ ዶክተር አሸናፊ ጎሳ የነበሩ ዶክተር አሰግድ ሀብትወልድ ከግጭት በኋላ ያለችውን ኢትዮጵያ ስኬታማ ለማድረግ ና ሰላማዊ ሽግግርን ለማምጣት የአመራር ክፍተትን ማጥበብ የሚል ይዘት ባለው ጽሁፋቸው በአሁኑ ወቅት ኢትዮጵያ በአምባገነን ስርዓት ስር በቀውስ በረሀብ ና በተለያዩ ችግሮች ስር እንደምትገኝ ገልጸው አንዳንድ ሰዎች ለዚህ ምክንያቱ ህወሓት ነው ሲሉ፣ ሌሎች ደግሞ ደርግ ወይም የምዕራቡ ዓለም መንግስታትና አሜሪካ ነች ይላሉ። አንዳንዶች ደግሞ እርግማን ስላለብን ፈጣሪ ነው። ሌሎች ደግሞ ሰይጣን ነው፣ ጥቂቶችና ነገሩን ጠለቅ ብለው ለማየት የሚሞክሩ ህገ መንግስቱና ብሄር ተኮር ፌዴራሊዝም ነው ሲሉ የአየር ንብረት ለውጥ እንደሆነም የሚናገሩ አሉ ብለዋል። እንደ እርሳቸው ግምገማ ምክንያቱ የአመራር ክፍተት እንደሆነ አስረድተዋል። እንደ ህዝብ የኢትዮጵያ ህዝብ መሪዎቹን መዝኖ በምክንያት እንደማይወድና እንደማይጠላ ገልጸው በየትኛውም መልኩ ስልጣን ላይ የሚወጣ አመራር ከቀደሙት ጥንካሬና ድክመትን መማር አለበት ብለዋል። ህዝብም እንደ ህዝብ መሪዎቹን በጥንካሬያቸው አመስግኖ በድክመታቸው ደግሞ ሊወቅሳቸው ይገባል ብለዋል። ለተለያዩ ጊዜዎች የተለያዩ መሪዎች ያስፈልጉናል። ለምሳሌ እንዳሁኑ ባለው የግጭቶች ጊዜና ከግጭት በኋላ ባለ ጊዜ የተለያዩ መሪዎች ናቸው ሊኖሩን የሚገባ። ብዙ ጊዜ ትክክለኛ መሪዎች እንዲኖሩን አንሰራም። በግጭት ጊዜ ግርማ ሞገስ ያላቸው በህዝብ ተወዳጅ የሆኑ መሪዎች ናቸው የሚያስፈልጉን። ስሜት ቀስቃሽ መሆን አለባቸው። ለምሳሌ ማርቲን ሉተር ኪንግ ጁኒየር አሜሪካውያን የዘር መድሎውን ይዋጉ በነበረበት ጊዜ ቃሎቻቸው ኃይል ነበራቸው። እንደ ማህትማ ጋንዲ ያሉ መሪዎች ሰውን በተግባራቸው ምሳሌነት ነበር የሚያነቃንቁት። እነዚህ ሁለት መሪዎች የተዋጣላቸው መሪዎች የሆኑት ግርማ ሞገስ ስለነበራቸው፣ ተወዳጅም ስለነበሩ፣ ስሜት ሰርጓጅ የሆኑ ንግግሮቻቸውና ተግባሮቻቸው ሰውን ስለሚያስከትሉ ነው። ለዚህ ነው ለተለያዩ ጊዜያት የተለያዩ መሪዎች ሊኖሩን ይገባል የምለው። አባታዊ ተክለሰብዕና ያላቸው፣ የተለየ የፖለቲካ ጥማት የሌላቸው፣ መልካም ዝናን የተካኑ፣ ታማኝና ሁሉን አቃፊ የሆኑ ሊሆኑ ይገባል። ከግጭት በኋላና በመረጋጋት ጊዜ ለአንድነት ጠሪ አንደበታቸውና ተግባራቸው የሰለጠኑ ስልታዊ አሳቢዎች፣ ባለራዕዮችና የተግባር መሪዎች መሆን አለባቸው። መሪዎች ሁለተኛው ጽሁፍ አቅራቢ አቶ ኦባንግ ሜቶ ሲሆኑ የገለልተኛ ተቋማት አለመኖር ኢትዮጵያ ውስጥ ለተከሰቱ ችግሮች ከፍተኛ አስተዋጽኦ እንዳበረከተ ገልጸው የኢትዮጵያ ሕዝብ የምግብ ረሀብ ብቻ ሳይሆን የመልካም አስተዳደርና የገለልተኛ ተቋም ረሀብተኛ ጭምር እንደሆነ ገልጸዋል። የመሬት ብዝበዛ፣ ድርቅ፣ ግጭት መኖሩን ያስታወሱት አቶ ኦባንግ ኢትዮጵያ ውስጥ እንደ አውሮፓውያን አቆጣጠር በ2010 ስራ ላይ በዋለው የበጎ አድራጎት ድርጅቶችና ማህበራት አዋ አዋጅና በመንግሥት ጫና ምክንያት ገለልተኛ ተቋም መመስረት ባይችል እንኳን ከኢትዮጵያ ውጪ ያሉ ኢትዮጵያውያን ተባብረው ጠንካራ ገለልተኛ ተቋም በማቋቋም መስራት አለባቸው ብለዋል። በምዕራቡ ዓለም ያለነው እጅግ ብዙ ነን። ችግሩ የተደራጀን አይደለንም። ለሁላችሁም፣ ለምሁራንና ለሌሎችም ኢትዮጵያውያን የማቀርበው ጥሪ ተቋም እንመስረት። ከአይሁድ መማር እንችላለን። አይሁድ በአንድ ወቅት የተገፉ ነበሩ። ዛሬ ማንም ወደደም ጠላ ከማናችንም የበለጠ የሚፈለጉ ናቸው። እኛ ስንማር ከጓዳ አይደለም የተማርነን አንድ ክፍል ላይ ነው ከነጮቹ ጋር ስንትና ስንቶቹ የነጮች ልጆች የሚያስተማሩ አበሾሽ፣ እስከመቼ ነው እንደዚህ የምንኖር? ፊፍቲ ይርስ ኦፍ ስታርቬሽን ሀምሳ ዓመት ተራብን። በአመራር እጦት ተርበናል። ጥሩ ጥሩ አመራር ባለማግኘታችን ተርበናል። መልካም መንግሥት በማጣት ተርበናል። ይህ ደግሞ በሰማይ አይወርድም፣ ኦባማ አይሰጠንም። ይህንን ተቋም ለእኛ የሚሰጠን እኛ ብቻ ነን እኛ ብቻ ነን ልናደርገው የምንችለው። ሶስተኛው ተናጋሪ አቶ ጋሻው ገብሬ ኢትዮጵያ ውስጥ ግጭት በአርብቶ አደሩም መካከል መሬት ብዝበዛ በሚኖርበት ወቅትም እንደሚፈጠር ገልጸው በመንግስት በኩል እነዚህን ግጭቶች በማብረድ ዘላቂ መፍትሄ ከመፈለግ ይልቅ ዝም ብሎ እንደሚመለከታቸው ካስረዱ በኋላ ግጭትን በተመለከተ ከታሪክ ጋር እያጣቀሱ ማብራሪያ ሰጥተዋል። በጽሁፋቸውም አጠቃለያም ግጭቶችን ለማርገብ ተባብሮ መስራት አስፈላጊ መሆኑን ተናግረዋል። እኛ ለራሳችን እንበርታ ቅንነትን አልፍ ነው ብሩሁ የወደፊት የኢትዮጵያ ዕድል አድማሱ ላይ ይታያል። ወያኔን አስቀምጠን አለመግባባት ከዚህ ወዲያ ራስን በራስ ማጥፋትን አይተናነስም። እንወያይ፣ አዲስ ሀሳቦችን እናስተናግድ። ለ19 ዓመት ያህል በሰብአዊ ወይም የዜጋ ድርጅቶች መሳተፋቸውን የተናገሩት የመጨረሻው ተናጋሪ ዶክተር እርቁ ይመር የሲቪክ ማህበራት ምንነትና ዴሞክራሲና ለውጥን ለማምጣት የሚጫወቱት ሚና የሚሉ ሀሳቦችን አንስተዋል። ባህላዊ የሲቪክ ድርጅቶች ምንድን ናቸው በማለት የቀደመ ታሪካቸውን ሲያስታውሱ አውጫጭኝ፣ አፈርሳታ፣ እድር እቁብና ሽምግልና በማህበረሰብ ውስጥ የነበራቸውን ከፍተኛ ሚና ጠቁመዋል። ረሀብን ተከትለው ወደ ኢትዮጵያ የገቡት ዘመናዊ የበጎ አድራጎት ድርጅቶች ከተመሰረቱም በኋላ በርከት ያሉ በጎ ተግባራት መከናወናቸውን ገልጸው የበጎ አድራጎት ድርጅቶችና ማህበራት አዋጅ ተግባራዊ ከተደረገ በኋላ ግን የእነዚህ ድርጅቶች ሚና አብቅቶለታል ብለዋል። ለዚህ ህግ መጽደቅና ድርጅቶቹን ለማሽመድመድ ዋነኛው ተጠያቂ መንግስት ቢሆንም እኛ ተጠናክረን በመስራት ህጉ እንዳይወጣ አለማድረጋችን በራሱ ተወቃሽ ያደርገናል ብለዋል። በአጠቃላይ ይሄ የ2009 ህግ መላ ሰብአዊ ድርጅቶችን ያንቀሳቀሰ፣ በተቻለ መጠንም አድቮካሲ ስራ የሰሩበት ነው። በሳርቲንግዝ ብዙ ኢትዮጵያውያኖች እዚህ እያሉ ያሉ ቅድም በኦባንግ እንዳለው የሊደርሺፕ እጦት እንትን ብቻ ሳይሆን የእኛም ተሳታፊነት በጣም ቀዝቃዛ በመሆኑ ያንን ህግ ለማስለወጥ የምንችልበት ኦፖርቹኒቲ እያለ ተቀምጠናል። ኢትስ ሸም። ጽሁፍ አቅራቢዎቹ ጽሁፎቻቸውን ካጠናቀቁ በኋላ በርካታ ጥያቄዎች ከተሳታፊ ቀርቦላቸው መልሰዋል። ሁሉም ጽሑፍ አቅራቢዎች በኢትዮጵያ ሰላምን ለማምጣትና የተረጋጋች ኢትዮጵያን ለመፍጠር ብሔራዊ እርቅና መተባበር እንደሚያስፈልግ በገለጻቸው አካተዋል። የፖለቲካ ድርጅቶች የዴሞክራሲ ትግልን በመቅረጽ የሚጫወቱት ሚና ና የሚያበረክቱት አስተዋጽኦ ምንድን ነው? እንዲሁም ለነገዋ ኢትዮጵያ የሚሰጡት ዋስትና ምንድን ነው? የፖለቲካ ድርጅቶችን እንዴት መርዳት እንችላለን? በሚል ጉዳዮች ላይ የኦሮሞ ዴሞክራሲያዊ ግንባር የስራ አስፈጻሚ አባል አቶ ሌንጮ ባቲ ሸንጎ ፓርቲ ስራ አስፈጻሚ አባል አቶ አክሊሉ ወንድፍራውና፣ የግንቦት ሰባት አመራርና የውጭ ግንኙነቶች ኦፊሰር አቶ ነአምን ዘለቀ በዚህ ስብሰባ ላይ ያደረጉትን ውይይት በቀጣይ ይዤ እመለሳለሁ። አድማጮች፣ አሁን የመጨረሻውን ቅንብርና አስተናግድ ሴቶች ሴቶችና ቤተሰብ ለሴቶች ታሪክ የተሰየመውን የመጋቢት ወር በተለያዩ ስነ ስርዓቶች ሲያከብረው የሰነበተው የተሰነበተው የአዲስ አበባው የዩናይት ስቴትስ ኤምባሲ የእሷ ታሪክ የተሰኘውን የፊልም ውድድር አሸናፊዎች በማሳወቅ ትላንት ተጠናቋል ይለናል። ውድድሩ የሴቶችን መብት ከበሬታ አስመልክቶ በህብረተሰብ ውስጥ አሉ ያላቸውን ጉዳዮች ለማጉላት እንዳስቻሏቸውም ተሳታፊዎቹ ተናግረዋል። በኤምባሲው ዝግጅት ላይ የተገኘው እስክንድር ፍሬው ነው አሁንም ተከታዩን ያጠናቀረልን ከሶስት ደቂቃ ባልበለጠ ፊልም በኢትዮጵያ ያለውን የሴቶች ሁኔታ ማመላከት የእሷ ታሪክ የተሰኘው ውድድር ያቀረበው ጥሪ ነው። የሴቶች ታሪክ ወር በሚል የተለያዩ ስነስርዓቶችን ሲያካሂድ የቆየው በኢትዮጵያ የአሜሪካ ኤምባሲ የዚህን ውድድር አሸናፊዎች መሸለምና ስራዎቻቸውን ማሳየቱን በትናንትና ዕለት አከናውኗል። 190 ተሳታፊዎች ስራዎቻቸውን አቅርበው ተወዳድረዋል። በአካባቢያቸው ያዩትን፣ የታዘቡትን ሁሌም ሊገልጹት የተመኙትን ሀሳብ በሶስት ደቂቃ አቅርበዋል ተወዳዳሪዎቹ። ከዚህ በፊት አንድ ፊልም የሰራውና በዚሁ መቀጠል ዓላማው እንደሆነ የተናገረው ሀኒባል አበራ ይዞት የቀረበው ትሰራለች የተሰኘው ፊልም አንደኛ ሆኖ ተሸልሟል። ምንድን ነው እያየን ያለ ነው ፊልሜ ያው ደሞዝ ስለማይከፈላቸው ብቻ ስራ የላቸውም ስለሚባሉ እናቶቻችን ነው የሚያወራው። ትልቁን ስራ እየሰሩት ነው፣ ምናልባትም ከእጥፍ በላይ ስራውን እየሰሩት ቤት ነው የምትለው። አታግዘውን ባሏን እየተባሉ ቤቱን ቤት ያደረጉት ፍቅር፣ ሁሉን ነገር ሰጥተው ቤተሰቡን አቁመው እያለ ስራ የላቸውም ስለሚባሉት እና ፋርስ አይነት ነው ማለት። ስራውን አሳየዋለሁ ግን ስራ የላትም ነው እና የምናውቀው ነገር ነው፣ ግን እይታ መፍጠር ነው ፊልም አላማሙና፣ ይሄን ያደረኩት ነው ይመስለኝ። ማለት እርሱ እራሱ ስራ የላትም ነው። አዎ ስራ የላትም ነው። መጽሐፋዊ ርዕስ ነው የመረጥኩት። ታውቃለህ አባቶቻችን ቀድመው ነው እናቶቻችን የሚነሱት፣ ሲተኙም ቆይተው ነው። ግን ስራ የላቸውም ቤት ነው የሚውሉት። ግን ብንቀያየር ስራውን እውነታው በጣም ከባድ ነው። እነሱ የሚሰሩት ነው ከባዱ ስራ። በደመወዝም በብርም የሚታመን ነገር አይደለም። እሷን ለማሳየ የተሞከርኩት እንግዲህ ትንሽ ስሜታዊ ሁኛለሁ። በጣም ደስ ብሎኛል። እንግዲህ እነዚህ ከፍተኛ አድናቆት እያገኘ ነው ፊልም ሀሳቡ ያስተላለፈው መልእክት እየታየ ነው፣ እያናገርኩ ያለው ምን ምን ስሜት ነው የፈጠረብህ? ምንም ምን ብዬ እንደምነግርህ አላውቅም። ብቻ በጣም ደስ ብሎኛል። በዘርፉ የሚሰጠውን ትምህርት አጠናቃ ፊልሞች ለመስራት እየተንቀሳቀሰች ያለችው ወጣት ባለተስፋ ያኔት ብርሃኑ ደግሞ ሁለተኛ የሆነው ፊልም ባለቤት ናት። ያሸነፈችበትን ፊልም መልእክት ታብራራለች። ፊልሙ እንግዲህ የሚያሳየው ሴትና ወንድ ልጅ ያሉበት ቤተሰብ ነው። ከዛ ቀጥል። አዎ፣ ሴትና ወንድ ልጅ ያለበት እናታቸው እናት ያላቸው ሌላ መጻ ልጅ ያለችበት ነው። ግን ወንዱና ሴቷ ልጅ እንዴት እንደሚለያዩ በስራ ጫና፣ እሷ ሁል ጊዜ ትሰራለች፣ ሁል ጊዜ እሱ ቁጭ ብሎ ጌም ይጎረጉራል። በቃ ወንድ ልጅ ምን ያህል ነጻነት እንዳለው በእኛ ሶሳ ፊልም ያል እሱ አሁን ስናየው የነበረው እንደዛ ነው እንደዛ ነው፣ ቁጭ ብሎ ጌም ሲጫወት ነበረ። ከዛ ሲገባ ቁጭ ብሎ ፊልም ነው የሚያየው። እሷ ግን ሴት ልጅ ግን ተፈጥሮ እሷ ግን ከሚለው ጀምር። እሺ እሷ ሪስፖንሲብል ናት ሴት ልጅ አይደለ? እሷ ሪስፖንሲብል ናት። ግን አንዳንዴ ምንም ሀላፊነት ቢሰማህም ማድረግ ብትፈልግም በህብረተሰቡ ጫና ላታረግ ትችላለ። ያ ደግሞ ከቤተሰብና ከቤት ነው የሚጀምረውና ፊልሙ ላይ ልጅቷ እስኮላርሽፕ የሚጠብቅ ፊልም እየጠበቀች ነው ግን ሳይሆንላት ይቀራል። ምክንያቱም እናቷ አስር ጊዜ ስለምትጠራት ፊልም መጨረሻ ላይ ሕፃኗን አስተኝታ ስትመጣ ፊልሙ አልቋል። እሱ ግን እሷ በነገረችው ኢንፎርሜሽን ተጠቅሞ እንደውም እንትና አሸነፈ ማለት ነው። እንደዚህ አይነት ውድድር መዘጋጀቷ ኤምባሲው እንደዚህ አይነት ውድድር መፍጠሩ እድሎች ከፍተዋል። ልክ እንዳንቺ ወጣት ጀማሪ ፊልም ሰሪዎች እድል ከፍተዋል። ታ እንዴት ታየዋለች አስተዋጽኦ እኔ በጣም ቆንጆ ነው ነው የምለው። ምክንያቱም ይኸው እኛ አሁን እዚህ ድንገት ይህንን ማስታወቂያ ሰማን፣ ጻፍን፣ ሰራን። አንደኛ እንትን ትልበት አለ አላደለ ታድግበት አለ ከሰው ጋር ትተዋወቅበት አለ የምትወደውን ሙያት እንድትሰራ እድል ይከፍትልሃል ብዙ ነገር። በዛ ላይ ደግሞ ያበረታታል፣ ጀማሪ ፊልም ሜከሮችን ያበረታታል ነው የምለው እና ቆንጆ ነገር ነው። ወደፊት ቢቀጥል አሪፍ ነው። ያኔት በጣም አመሰግናለሁ። እንኳን ደስ ያለሽ በድጋ ነው። እሺ፣ እስከንደና አመሰግናለሁ። በፊልሞቹ የተላለፈው መልእክት ጠንካራ መሆኑን የተናገሩት በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሀስላክ በሌሎችም ቦታዎች ሊታዩ እንደሚችሉ ተስፋቸውን ገልጸዋል። ሐሳቡ ፊልሞቹ እዚህ አዲስ አበባ ብቻ እንዲታዩ አይደለም። በመጀመሪያ ደረጃ እዚህ ከፍተኛ ቁጥር ላለው ተመልካች እያሳየን ይመስለኛል። እቅዱም ወደ ተወሰኑት የኢትዮጵያ ዋና ዋና ከተሞች መውሰድ ነው። ሰዎች ይህን ማየታቸው በጣም ጠቃሚ ይመስለኛል። ዛሬ ፊልሞቹን ካሳየው የአሜሪካ ኤምባሲ በተጨማሪ ሌሎችም እነዚህ ፊልሞች መታየት እንዳለባቸው እንደሚወስኑ ተስፋ አድርጋለሁ። የፊልም ጥበብ የተሻለ መልእክት ለማስተላለፍ እንደሚችል ተሳታፊዎቹ ገልጸዋል። በዚህ መንገድ የሚተላለፍ መልእክትም በደሎች እንዲታዩ፣ ክፍተቶችም እንዲደፈኑ፣ የበርካቶችን አይን እንደሚከፍት መፍትሄም እንደሚያመላክት ያምናሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚስ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ ያስተናገድናችሁ ቆንጂ ይታዬ ና አሉላ ከበደንን አሁን የትግርኛ